ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጋቢና ኢትዮጵያዊ ትውልድ ያላቸውን የሳውዲ ቱጃር ሼክ መሐመድ አልአሙዲ ጉዳይ በቅርበት በዲፕሎማሲያዊ መንገድ እየተከታተለ መሆኑን የኢትዮጵያ መንግስት አስታወቀ። ሰባሺህ የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል በአማካይ አንድ ቤት ውስጥ አምሳዋለ፣ የሚባል ወደ 350ሺ ነው። የ350ሺ ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም እንደ ተናገሩት ከዚህ ባለፈ በሳውዲ የሀገር ውስጥ ጉዳይ አስተያየት መስጠት አይፈልጉም። ወደ ሀገር ውስጥ ፖለቲካ ስናልፍ ህወሀት እራሱን እየገመገመ ነው። ወጣቶችን በአመራር ማሰለፍም አመራሩን እየተወያየበት ያለ ነው። ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅት በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ኖ አንተ ባልኮ አይሄድም አንጃነ በማዕከላዊ ማሳመን ምናምን ተብሎ እየተመጣ ወጣ በድርጅቱ ውስጥ የተሳተፉ አሁን ደግሞ ባለሙያ የሆኑ እነሱን እናወያያለን። ወደ እስራኤል በየጊዜው የገቡ አርባ ሺህ የሚሆኑት አፍሪካውያን ወደ መጡበት እንደሚመለሱ በእስራኤል ህግ አውጪዎች ተወስኗል። በዚያ የሚኖሩ ኢትዮጵያውያንን አነጋግረናል። ከ ከሶስት ሺህ ዶላር ጠጣ እንዲወጡላት ነው የምትፈልገው። አንዳንድ ጊዜ ፖሊስ እየፈለገን በር እያንኳኳ የወሰደ እስር ቤት እያስገባ በግድ ወደ ወደ ሀገራቸው የሚወስድበት ምክንያት አለ። በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ካአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀቁ። እኔ ሮበርት ሙጋቤ ይላል የተነበበው የቀድሞ የሀገሪቱ ፕሬዚዳንት ለሀገሪቱ ምክር ቤት የላኩትን ደብዳቤ ገልጠው የፓርላማው አፈ ጉባኤ ጆሴፍ ሙደንዳ በንባብ አሰሙ። እኔ ሮበርት ሙጋቤ የዚምባብዌ ሕገ መንግሥት አንቀጽ 96 በሚያዘው መሰረት ስልጣኔን በፈቃዴ መልቀቄን ይፋ አድርጌያለሁ ተፈጻሚነቱም አሁኑ ነው ይላል። የደብዳቤውን ትክክለኛነት አስመልክቶ ከፕሬዚዳንቱም ሆነ ከጽህፈት ቤታቸው እስካሁን የቀረበ ማረጋገጫ የለም። የስልጣን መልቀቃቸው ዜና እንደተሰማ ሕዝቡ አደባባይ ወጥቶ ደስታውን ማምሻውን በመግለጽ ላይ ነው። ወደ ሚቀጥለው ዜና ስናልፍ ወደ ሶማሌላንድ እናመራለን። በተገንጣዩዋ የሶማሌላንድ ሪፐብሊክ በተካሄደው ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሂ አብዲ ማሸነፋቸው ተገለጠ። ቢሂ ሀምሳ አምስት ከመቶ የተቃዋሚው ዳናዊ ዋናዲ ዋዳኒ ፓርቲ እጩ አብዱራህማን ማህሙድ አብዱላሂ ደግሞ አርባ ከመቶውን ድምፅ እንዳገኙ የምርጫ ኮሚሽን አመልክቷል። የፍትህና የልማት ፓርቲው ፈይሰላሊ ዋራቢ አራት ከመቶውን ድምፅ አግኝተው በሶስተኝነት ተከትለዋል። ዛሬ ሀርጌሳ ውስጥ የምርጫውን ውጤት ይፋ ያደረጉት የምርጫ አስፈጻሚ ኮሚሽን ሊቀመንበር አብዲ ቃዲር ኢማን ዋርሳሜ ሂደቱ ሰላማዊ፣ ነጻና ፍትሐዊ ነበር ብለዋል። ብሄ ለተጨማሪ የስልጣን ዘመን ላለመወዳደር የወሰኑት ፕሬዚዳንቱን አህመድ መሐመድ መሐመድን ይተካሉ። ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ዓ ም ከተቀረው ሶማሊያ ተገንጥያለሁ ብላ ካወጀች ወዲህ አምስተኛ ፕሬዚዳንቷ ይሆናሉ ማለት ነው። በስተ መጨረሻም ሰሜን ምስራቅ ናይጄሪያ በሚገኝ መስጊድ ላይ ዛሬ የአትፍቶ ጠፊ ቦምብ ደርሶ ቢያንስ አምሳ ሰው ገደለ። አዳማዋ ክፍለ ሀገር በምትገኘው ሙቢ ከተማ ውስጥ ፍንዳታው የደረሰው ነዋሪዎች ለጠዋት ጸሎት መስጊዱ ውስጥ እየገቡ ሳለ መሆኑ ታውቋል። ለጥቃቱ ኃላፊነት የወሰደ ወገን የለም። ይሁን እንጂ ከዚህ ቀደም ጽንፈኛው ታጣቂ ቡድን ቦኮሃራም ያደረሳቸውን በርካታ ጥቃቶች ተመሳሳይ እንደሆኑ ተገልጿል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አድራገው አብረን ካድማስ ስንሻገር እንላችኋለን። ቀዳሚው የጋቢና ዝግጅት በኢትዮጵያና የመካከለኛው ምስራቅ የንግድና የውጭ ግንኙነት ፖሊሲ ላይ ያተኩራል። ሳውዲ አረቢያ ኢትዮጵያዊ ትውልድ ያላቸው ሼክ መሐመድ አላሙዲን በቁጥጥር ስር አውላለች። በመቶ ሺህ የሚቆጠረው ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ሰራተኞችም እንዲወጡ ሪያድ በተደጋጋሚ የጊዜ ገደቦች ስታወጣና ስታስፈጽም ቆይታለች። በተመሳሳይ ወቅት ኢትዮጵያና ሳውዲ ተቀናቃኝ በሆነችው ካታር ከፍተኛ የዲፕሎማሲ ግንኙነቶችን እያጠናከሩ ይገኛሉ። ባለፈው ሳምንት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራ ልዑካን ቡድን በካታር ጉብኝት አካሂዷል። ሁኔታው እንዲያስረዱን አቶ መለስ አለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይን በስቱዲዮ ጋብዘናል። ከዚያ ሁለት ሺ ዘጠኝ ላይ የኳታሩ ኤሚር በኢትዮጵያ ጉብኝት አድርገው የተለያዩ ስምምነቶችም ተፈርመዋል። አሁን ደግሞ ለኢፌድሪ ጠቅላይ ሚኒስትር ክቡር አቶ ኃይለ ማርያም ደሳለኝ ባቀረቡት ግብዣ መሰረት የተደረገ ጉብኝት ነው። የጉብኝቱ ዋና አላማ በኢትዮጵያና ኳተር መካከል ያለውን የንግድ ኢንቨስትመንት ግንኙነት ማጠናከር፣ የተሻለ ደረጃ እንዲደርስ ማድረግ ነው። ምን የተገኙ ተጨባጭ የተገኘው የተገኙ ተጨባጭ ስምምነቶች የተፈረሙ ስምምነቶች አሉ? ኢንቨስትመንት ግንኙነቱን የበለጠ ጠንካራ ለማድረግ ለማሳለጥ የተፈረመ ስምምነት አለ። የዲፕሎማሲና የዲፕሎማቲክና የሰርቪስ ፓስፖርትን ለማስወገድ እንዳይኖር ለማድረግ የተፈረመ ስምምነት አለ። ከዛ ውጭ የኳታር ፋውንዴሽን በተለያዩ የኤሲያና የአፍሪካ ሀገሮች ላይ ትልቅ የአስተዋጽኦ የሚያደርግ ፋውንዴሽን ነው። በትምህርት በጤና ላይ ምርምሮች እንዲካሄዱ የነጻ ትምህርት እድሎች እንዲገኙ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች የአውሮፓም፣ የአሜሪካም ዩኒቨርሲቲዎች የተባበሩት መንግስታት ድርጅት የተለያዩ ተቋሞች ጋር የሚሰራ ተቋም ነው። ኢትዮጵያ የዚህ እድል በተወሰነ ደረጃ ስትጠቀም ቆይታለች። አሁን ደግሞ በርካታ ድጋፎችን ለማድረግ የኳተር ፋውንዴሽን ቃል ገብቷል። ይህም አንድ ውጤት ተደርጎ ሊወሰድ ነው፣ የመስክም ጉብኝት ስለነበረ ማለት ነው። አሁን የኳተር ፋውንዴሽን ከሚሰጠው ድጋፍ በተጨማሪ እስከ ሰላሳ ሚሊየን አሜሪካን ዶላር ወጪ የሆስፒታል ግንባታ ለማካሄድም ቃል ገብተዋል። የቅድመ ዝግጅት ስራ እየተሰራ ነው። ዋናው ግን የኳታር ባለሀብቶች ኢትዮጵያ ውስጥ መጥተው በግብርና፣ በቱሪዝም፣ በሪል ስቴት፣ በአግሮ ፕሮሰሲንግ እና በሌሎች መስኮች ኢንቨስት ለማድረግ ፍላጎት እንዳላቸው ገልጸዋል። በግድብ ግንባታ ሚኒስትሩ እንግዲህ ይሄ ግድብ ስለ ህዳሴ ግድብ ከሆነ የህዳሴ ግድብ የቀድሞው ጠቅላይ ሚኒስትር እንዳሉት ግንበኛውም አንጥረኛውም ኢትዮጵያውያን ናቸው። ይሄ ግድብ ኢትዮጵያውያን ከሊቅ እስከ ደቂቅ እየሰሩት ያለ ፕሮጀክት ነው። ይሄ ግድብ በአገር ቤት ውስጥ ያለ ነው እኛ እና በውጭ ያላትስ እናንተ ተባብረን የምንሰራው ግድብ ነው። ይሄ ግድብ ኢትዮጵያ ለዘመናት ለመልማት ያላት ፍላጎት ማሳያ ነው። ይሄ ግድብ በማንም ላይ ተጽዕኖ ለማምጣት የሚፈለግ ግድብ አይደለም። የዚህ ጥያቄ መነሻ ሰሞነኛ ጉብኝቱን ተከትሎ አንዳንድ የመገናኛ ብዙኃን ጋር የወጡ ዘገባዎች እንደ መነሻ እንደሚሆኑ እገምታለሁ። ግን ከግድቡ ግንባታ ጋር በተያያዘ ለኳተር የቀረበ ጥያቄ የለም። ስለዚህ በዚሁ እንለፈው እሱ ነው የሚሻለው። ሌላኛው ሳኡዲ አረቢያና ኳታር በዓለም አቀፍ ግንኙነት ውስጥ የሚፎካከሩ በቅርቡ ደግሞ ከሳኡዲ ጋር አንዳንድ አዳዲስ የውጭ ግንኙነት መርታዎች አሉ፣ በጎም ያልሆኑ አሉ። አንደኛው በትውልድ ኢትዮጵያ የሆኑት የሳኡዲ ዜግነት ያላቸው ቢሊዮነር ሼክ መሀመድ አላሙዲ በእስር ላይ ነው የሚገኙት በጣም በኢትዮጵያ ውስጥ ለብዙ ሰዎች የስራ እድል የፈጠሩ ባለሀብት ናቸው። በሳውዲ አረቢያ ውስጥ ግን በሙስና ተጠርጥረው ነው በቁጥጥር ስር የሚገኙት፣ በእርግጥ በዘናጭ ሆቴል ውስጥ ቢቀመጡም። ሌላኛው የሳውዲ መንግስት ወደ ከመቶ ሺህ በላይ የሚቆጠሩ ኢትዮጵያዊ ዜጎቻቸውን ወደ ሀገራቸው ለመመለስ የሚያደርገው ጥረት አለ። ከሳውዲ የታጣውን በካታር ለማተካካት ይሆን ጉዟችሁ? ከሳውዲ ጋር ያለን ግንኙነት በጣም ጠንካራ ነው። በሁለቱም መንግስታታችን መካከል የጉብኝት ልውውጥ ይደረጋል። የሳውዲ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። የሳውዲ መንግስት ኢትዮጵያ ውስጥ ለሚካሄዱው የልማት ጥረቶች አስፈላጊውን ድጋፍ ይሰጣል ና ግንኙነቱ በጣም ጠንካራ ና ጤነኛ እንደሆነ ማወቅ ያስፈልጋል። ከኳታር ጋር የሚያያዝ ነገር የለውም። ከዛ በተረፈ ግን ሳኡዲ የሚገኙ ዜጎቻችን በተለይም ያለ መኖሪያና ስራ ፍቃድ የሚሰሩ ዜጎቻችን የሳኡዲ መንግስት የሰጠውን የእፎይታ ጊዜ ተከትሎ ለመመለስ በመንግስት የተደረገ ጥረት አለ። ብሄራዊ ኮሚቴ ተቋቁሞ፣ በውጭ ጉዳይ ሚኒስትር ዴታ የሚመራ ይሄ ብሄራዊ ኮሚቴ እስከ ወረዳ ድረስ ሄዶ ከፍተኛ የመንግስት የልዑካን ቡድን በውጭ ጉዳይ ሚኒስትር ዶክተር ወርቅነህ የተመራ እስከ ሳኡዲ ሄዶ የእፎይታ ጊዜው እንዲራዘም በተከታታይ ጠይቆ ወደ አገር ቤት እንዲመለሱ በተቻለ መጠን የአውሮፕላን አገልግሎት እንዲያገኙ የማድረግ ስራ ሲሰራ፣ ብዙ ያልተሰራ ስራ የለም ያልተገለጸ ካልሆነ በስተቀር። ስለዚህ እሱን በማድረግ የተወሰኑ ዜጎቻችንን ወደ አገር ቤት ለመመለስ ተችሏል። ቀሪ ዜጎቻችን እንዳሉ እንገምታለን። እነዚህ ዜጎቻችን ሰብአዊ ክብራቸውና መብታቸው ተከብሮ ወደ ሀገራቸው እንዲመለሱ የሚደረግ ጥረት አለ። ኢትዮጵያ መንግስት ሪያድ በሚገኙ ኢትዮጵያ ኤምባሲ እና ሳውድ ጀዳ በሚገኘው የኢትዮጵያ ኮንስላት በፊት በኩል መደበኛ የሆነ ግንኙነት ስላለን ይህስ እየተሰራ ያለ ጉዳይ ነው። በተመሳሳይ ሼክ መሐመድ ሁሴን አላሙዲ መታሰር ይታወቃል። ይህን ጉዳይ በተመለከተ የፌደራል መንግስት በዲፕሎማሲያዊ መስመር ክትትል እያደረገበት ነው። ከዚህ በላይ አስተያየት መስጠት ይቸግራል። አንድ መታወቅ ያለበት ሼክ ሁሴን አላሙዲ ኢትዮጵያ ውስጥ ኢንቨስትመንት ባልተጀመረበት ጊዜ ነው በዚህ ዘርፍ የተሰማሩት። ሰባ አራት የሚሆኑ ኩባንያዎች ለሰባ ሺህ የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ አምስት ሰው አለ የሚባል ወደ ሶስት መቶ ሀምሳ ሺ ነው። የሶስት መቶ ሀምሳ ሺ ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል። ምጣኔ ሀብታችሁ ላይ ምን አይነት ጫና ሊያሳድር ይችላል? ይሄ ኢትዮጵያ ኢኮኖሚ በጣም ትልቅ ኢኮኖሚ እኮ ነው። ባለፈው አመታት ከአምስት እጥፍ በላይ አድጓል። ላለፉ አስራ አምስት አመታት በጥንድ አሀዝ የሚገመት እድገት ሲመዘገብ ነበር። ከወዲሁ የሚኖረውን ተጽዕኖ መገመት ያዳግታል። ግን በዜጎቻችን የስራ እድል ላይ ተጽዕኖ እንዳይኖረው ማድረግ የሚያስፈልግ ይሆናል። ከወዲሁ ግን መገመት ቸግሯል። በስተ መጨረሻ እንግዲህ በሙስና ነው ተጠርጥረው ሼክ መሀመድ ሁሴን አላሙዲ ከሚመረመሩ ሰዎች መካከል አንዱ ናቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል በዚህ ጉዳይ ላይ በፍጥነት ግልጽና የእነሱን መብት ባከበረ ሚዛናዊ በሆነ የፍርድ ሂደት ውስጥ ክስ እንዲመሰረትባቸው ጠይቋል። የኢትዮጵያ መንግስት አቋም አለው እዚህ ላይ እንግዲህ። ሳውዲ ሉዓላዊት ሀገር ናት። የፍርዱ ሂደት እንዴት መሄድ አለበት የሚለው የራሳቸው የውስጥ ጉዳይ ነው የሚሆነው። ሼክ ሁሴን አላሙዲንን በተመለከተ ግን በዲፕሎማሲያዊ መንገድ ክትትል ይደረግበታል። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ በጣም አመሰግናለሁ። እኔም የአሜሪካ ድምጽ ሬዲዮን እንዲሁም የአሜሪካ ድምጽ ሬዲዮ አድማጮችን እግዜር ስጥልኝ፣ አመሰግናለን። በቀጣይም ቢሆን በፌዴሬ የውጭ ጉዳይ ሚኒስቴር በኩል ለዜጎቻችን መረጃ የመስጠት ኃላፊነትም ግዴታም አለብን። እግዜር ስጥልኝ በጣም እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ላለፉት ሶስት ሳምንታት ስለ ስትራቴጂያዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ መላ የልማት ትራንስፎርሜሽን ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሰረታዊ ድክመቶችን ያላቸውን መርምረዋል የሚል መግለጫ ባለፈው አርብ አውጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለ ሂስ ማካሄድም እንደሚቀጥል አስታውቋል። ስለተዘረዘሩት ድክመቶች፣ ስለተባሉት ነጥቦች እንዲወያዩ አቶ መሀሪ ዮሐንስንና አቶ ጌታቸው አራጋዊን ጋብዘናል። ያነጋገረቻቸው አዳነች ፍሳሀዬ ናት። ፓርቲው ስለ ዲሞክራሲ ና ጸረ ዲሞክራሲ ሲገመግን በሶስት ምትል ነው ከፍለው ያየው አንደኛ ይህ አመራርም ይሁን ማንም አባል እያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዴሞክራቲክ አልነበረም ነው፣ ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዴሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው ስለዚህ፣ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበር አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማለት ነው የመደራጀት ነጻ ሚዲያ የመኖር ሀሳብን በነጻ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም፣ ነው አመራሩ እያለው ያለው ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አቤታው ዲሞክራሲ በራሱ ጸረ ዴሞክራቲክ ነው። ሁኔታው ዲሞክራቲክ እንዲሆን አያረግም። የመሪ አገላለጽ አልጋራም። አቤታው ዲሞክራሲ የሚፈቅደውን አሰራር ሂደት በህዝቡም በድርጅቱም ሊኖር የሚችል ዴሞክራቲክ ኢንቫይሮንመንት መፍጠር አልቻለም አመራሩ በሚል ነው እኔ የምገልጸው። እሺ አንድ ነጥብ ለመጨመር አቤታዊ ዲሞክራሲ እንደ ችግር የሚያደርገው አስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለማስብ በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ኃይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ቀነ ዲሞክራሲ። በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ፣ ማሰለፍ እና መጠቀም ላይ መሰረታዊ ጉድለት አለበት ይላል። እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ ተፈጥራዊ የሆነ ሂደቱን ጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካካት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበትን ያወጣል፣ ማቆየት የፈለገውን ያቆያል እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት፣ ክፍት ማድረግ መድረኩ። ግን አመራሮቹ ያደረጉት ምንድን ነው? ባለፈው አምስት ስድስት ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት፣ ማባረር፣ ሁኔታውን እንዳይመቸው አድርገ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው የማምነው። አቶ መሐሪ ጌታቸው ያለውን እጋራለሁ በተወሰነ መልኩ። ለሰፋ አድርጌ ለመግለጽ ያህል ግን ምንድነው የተፈጠረው? ድርጅቱ በሆነ በተለይ ከዘጠና ሰባት ምርጫ አካባቢ ጀምሮ አባልነት ክፍት አረገ ማስ የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት፣ እንዲሁም ደግሞ የተነሳበትን አላማዎች በደንብ ያወቀም ነው ወይ ብለው ሳይገመግም ሰው በማስ ነው የሚገባው ወደ ክፔሌ ምን ፍለጋ ጠቅም ፍለጋ ለጥቅማቸው ብቻ እንጂ ለድርጅትም ህልውና ለሀገሪቱም ለህዝብም ህልውና የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት እንዲኖረ ማድረግ የሚችል የነበሩ ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርጓል። ትግራይ ላይ ያለው ወይ ደግሞ የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ። እኔ ትቀማቀው ፊታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩም። አዲሱ ትውልድ የሚባለው በድርጅት ውስጥ ነበረ። መጨረሻ ላይ ድርጅት እንስቶ ነው ወጣው በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለም ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅቱ በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ነው አንተ ባልኮ አይሄድም አንጃነ በማዕከላዊ ነት ነው ምናምን ተብሎ እየተመጣ ወጣ አሁንም ቢሆን መሰረታዊ የሆነ ያስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ጌጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ቢል ድርጅቱ እከተለዋለሁ የሚለውን መስመርም፣ የልማትና ፖሊሲ ስትራቴጂዎችን በጣም ጠባብ አውትዴትድ ናቸው፣ አዲሱን ዳይናሚዝም ማስተናገድ አይችሉም። ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው ያው እንግዲህ ቤዛ ውስጥ ምን ብለን እንደገመገመ እንኳን ባናቅ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ እያየ ነው ነው አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አቢዝ የሚያደርግ ሀይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሔር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ከዚህ ጋር ተያይዞ የኢህአደግ አራቱ ድርጅቶች የጋራ አላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩ እንዳልሆነ እየታየ ነው። አንዱ የህወሀት አባል የሆነ በግልጽ በአዴን ወይም የኦህዴድ አባል የሆነውን እንደ በአዴን እንደ ኦህዴድ ስሎች ሲሳደብ፣ ኦፖዚትም እንደዛ የኦህዴድ አባል ሆኖ ግን ህወሀት ሲኮንን የሚታይበት በሶሻል ሚዲያ ይሄ የምታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው ይሄ። እንዴት ነው የገመገሙት፣ እንዴት ነው የሚያደርጉት ወደፊት እናያዋለን። ግን እኔ የሚሰጠው አስተያየት ምንድን ነው መጀመሪያ የአገሪቷን የቀጣይ እጣ ፈንታ ማየት እና አሁን ያሉ ችግሮች ፈታ እንዴት ነው መሄድ አለባት፣ ህዝቡ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይነርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፕሊስ ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ? እንደዚህ በጣም ፖላራይዝ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የዴደንም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም። ኮማም ልዩነት የለውም። እና አንድ ፕሮግራም ሁነህ ግን የየብቻ ብቻ በጣም የተለያየ እንትን መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ውሀት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት ነው የሚሄድ ያለበት? ያው ወደፊት ምን ያው ይሆናል። አቶ ይምሐር ዮሀንስ፣ እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረው ይችላል። አሁንም አሁን በሀገሪቱ ያሉ፣ በተለይ ደግሞ የትግል አጋሮቹ ወይም ደግሞ በተለይ ኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግሞን ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪት ላለፉት ሁለት ዓመታት በተከታታይ ከቀውስ አትወጣ የሀገሪቱ ህልና አደጋ ላይም የጣለ ሁኔታ የተፈጠረበትን ሁኔታ ነው ያለው። ይሄ ከየት የመለጨ ነው ብትይኝ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ። አቤታዊ ዴሞክራሲ አሰራር ተከትሎ ከጽና ሰባት አመት ምረት በኋላ የመጣውን ይ በአንድ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊት ቢሮ ደረጃ ያሉ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽንግልና ና በምናምን በማ የሰዎች ትስስር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የምገመግመው። በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የመምጣት መለስ ማለት ነው። ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍቅዘው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባ ትንከተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርዓት ዴሞክራሲያዊ ስርዓት ከመገንባት ይልቅ በጣም አሳኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘውት የቆየ ነገር አለ እና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎችም ብሔራዊ ፓርቲዎቹ የኦሮሚያና አማራ ክልል ይለያያሉ፣ ወደዛ እያዘነበሉ የሚሄድበት ነገር እየተፈጠረ ይመስለኛል እና በዋናነት ይሄ ኢህአዴግ በህግ የበላይትና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይህ የሚውሰድ አንተ ይህ የሚውሰድ ነው። አምተ ብዙ ከባድ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማንት ሊሆን ይቻል ይሆን የሚለውን በመሀል ሀገር ወይ ደሞ በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲየም እያነሳው ያለው ብአዴንም እያነሳው ያለው መላፌ ላይ ድርጅቶችም ላይ ያለ የሚናያቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ፒኤልኤፍ ጥፋቴ ነው፣ ከትግል አጋሮቼ ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለት ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈተዋል የሚለው ያው መግለጫዋ ትንሽ ጠበቅ ያለ ስለሆነች ዝርዝር ነገሮችን ቤታቸው እንዳለው አላየንም፣ አልሰማንም ምን ብለው እንደተወያዩ። ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በትምክህት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው። እሽ እንግዲህ አቶ ጌታቸው አረጋዊ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። አዳነችንና እንግዶቿን ለውይይቱ እናመሰግናለን። ተከታዩ ዘገባ ወደ እስራኤል ነው የሚወስደን። እስራኤል በየጊዜው የገቡ አርባ ሺህ የሚሆኑ አፍሪካውያን ወደ የመጡበት እንዲመለሱ የህግ አውጪዎች ወስነዋል። ባለፈው እሁድ በኢየሩሳሌም የተላለፈው ውሳኔ በኔጌቭ በረሃ የሚገኘው ሆሎት የተባለው የስደተኞች ጣቢያ እንዲዘጋም ያዛል። በዚህ በሆሎት የመኖሪያ ቤቶች ውስጥ በህገ ወጥ መንገድ ድንበር ተሻግረው እስራኤል የገቡ በርካታ አፍሪካውያን ናቸው የሚኖሩት። በሶስት ወር ጊዜ ውስጥ ይህ የመኖሪያ ጣቢያ ሲዘጋ፣ ነዋሪዎቹ ሀገሪቱን ለቀው መውጣት አለባቸው። ያን ካላደረጉ ግን የሚጠብቃቸው እስር ቤት መግባት ነው። እነዚህ ስደተኞች አብዛኛዎቹ በጦርነት ምክንያት ከመኖሪያቸው የተፈናቀሉ ኤርትራውያንና ሱዳናውያን ሲሆኑ በደቡብ እስራኤልና ግብጽ ድንበር አዋሳኝ በሆነችው ሰና ሳሃራዊ ፔንሱላ እንደ አውሮፓውያን አቆጣጠር ከ2006 እስከ 2013 ዓ.ም ድንበር አቋርጠው የገቡ ናቸው። ዳዊት ጀግን የተገኝ የሚኖረው በቴላቪቭ አቅራቢያ ሮቦት በምትባል ከተማ ነው። በሆሎትና በቴላቪቭ የሚገኙ አፍሪካውያን ስደተኞችን በተመለከተ የታዘበውን አካፍሎናል። በሆሎን የሚገኙ አፍሪካውያን ስደተኞች እንበል ኤርትራውያኖች፣ ፊሊፒኖች ከአውሮፓም የመጡ ስደተኞችም አሉ። በቃ ምን ልበል ከታይላንድ የመጡ ስደተኞችም እዚህ አሉ። ብዛት አላቸው። ሆሎን ውስጥ በርካታ ስደተኞች ነው የሚኖሩት፣ በዛች ከተማ ማለት ነው። አዎ ሆሎን፣ በተለይ ቴላቪቭ ዙሪያ አሁን አሁን ቅርብ ጊዜ ወደ ሆሎን ተሻግረው ወደዛ በትማቸው ችግር ስለነበር ነው እንጂ አብዛኞቹ ቴላቪቭ ትልቅ የአውቶቡስ መናኸሪያ አለ እዛ አካባቢ የጥንት ከተማ ናት። ቴላይ እዛ አካባቢ ለቤት ክራይም ለስራም ለምንም ስለሚያመቻቸው እርስ በርስ ራሳቸው እዛ ቤት ተከራይተው እዛው አካባቢ ይኖራሉ፣ ይሰራሉ። ግን የአካባቢው ነዋሪዎች አስቸገሩን፣ ሴት ልጆቻችን መውጣት መግባት አቃታቸው፣ ብዙ ነገር ስላለ ይውጡልን ብለው አንድ ሰሞንም ሰላማዊ ሰልፍ ወጥቶ ነበር። ከዛ የተነሳ ችግር ሳይሆን አይቀርም ወደ ሁሎን ያሸጋሸጓቸውና ወደ ስር ገባቸው ስደተኞች። አሁን በህገ ወጥ በእስራኤልና ግብጽ ድንበር ተሻግረው ወደ እስራኤል የሚገቡ ስደተኞች አሁንም አሉ። ብዛታቸውስ ምን ያህል ይሆናል? እንደው አንተ ከሰማኸው አሁን አሁን እንኳ ከሶስት አራት አመት በኋላ እስራኤል በግብጽ በኩል ያሉ ስደተኞችን የመቀበሉን ጉዳይ አጥራጥራ ስለዘጋችው ወደዚህ የሚገቡት የለም። እዚህ የገቡትንም የተወሰነ ብር ሰጥታ ወደ ሀገራችሁ ተመለሱ እያለች ብዙ ጊዜ መግለጫ ሰጥታ ነበር። እስራኤል ግን ወደ የት ነው ጉዞ? ወደ ኢትዮጵያ ወደ ሀገራቸው ተመለሱ ስለሚባሉ ኤርትራን መግባትም አይፈልጉም። ከኤርትራ የመጡት ኢትዮጵያኖችን ቢኖሩ ኢትዮጵያኖችን ወደ ኢትዮጵያ መለስ አይፈልጉም። ግን ብሩን ምስታ እስከ ሶስት ሺ ዶላር ሰታ እንዲወጡላት ነው የምትፈልገው። አንዳንድ ጊዜ ፖሊስ እየፈለገን በር እያንኳኳ እየወሰደ እስር ቤት እያስገባ በግድ ወደ ወደ የሀገራቸው የሚወስድበትን ምክንያት አለን አብዛኛዎቹ ስደተኞች የፖለቲካ ጥገኝነት ቢጠይቁም እስራኤል ግን የኢኮኖሚ ችግረኞች መሆናቸውን የተቀበለችው በርካቶቹ ስደተኞች በቴልቪቭ ከተማ ያለ ፈቃድ መኖራቸው እና የተለያዩ የወንጀል ክስተቶች በከተማዋ መበራከት ተጠያቂ ናቸው በማለት የሀገር ውስጥ ሚኒስትሮች በተደጋጋሚ ተናግረዋል። እንግዲህ ለምሽቱ የያዝነው የጋቢና ዝግጅት በዚሁ ተጠናቋል። ፌስቡክ አትቪያ ማሪክ ላይ በትዊተርም ሀሽታግ ጋቢና ቪኤም በመጠቀም አስተያየቶቻቸውን አድረሱ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው እኔ መስታወት አራጋውና ሄኖክ ሰማ ጊዜነን። ዝግጅታችን በቴክኒክ ሲያቀነባብር የቆየው ሞክቢል ያበረ ነው። ከፓትሪክ ዴጋ በመሆን በቴክኒክ ምህንድስ ናው አብረናችሁ ቆይተናል። ነገ እስከምንገናኝ ድረስ መልካም ምሽት